ቆጲ ቦሪ ውልት ደቢና ነጋት ብሏል ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል፣ ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ የኢትዮጵያ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋን የሰማችሁት የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ጉዳይን አስመልክቶ ከተናገሩት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ህወሓት ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። በኢትዮጵያ መንግሥት በኩል እስካሁን በቀጥታ የተሰጠ ምላሽ ግን የለም ሆኖም በዚህ በተሰጠው ገለጣ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል ከዚህ ቀደም መግለጡ ይታወሳል። ሌሎች ወቅታዊ ዘገባዎችና ዝርዝር መግለጫዎች ወይም ቅንብሮች ይኖሩናል። ሰኞ መስከረም 23 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጅ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዲ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ ለስርጭት ምህንድስናው ደግሞ ኔልሰን ሎፔዝ ተሰይሟል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ህዝባዊ ወያኔ ሐርነት ትግራይ ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ገለጸ። ሰራዊታችን በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዘዋወረ ነው ሲሉ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ገልጸዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፈቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ማሻሻያ አድርገናል ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢው የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጹ ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ከተማና አካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረዋል። አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለጦርነቱ ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት በመቀጠል የአፍሪካ ቀንድ ልዩ ልኡኳን ከዛሬ ጀምሮ በድጋሚ ወደ ቀጠናውና ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልኡኩ ማይክ ሀመር ከዛሬ መስከረም 23 ጀምሮ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። አድማጮች የዚህን ዘገባና ተያያዥ ጉዳዮች ዝርዝር ከዜናው ክፍለ ጊዜ ቀጥሎ በሚኖረው የዕለቱ አብይ ርዕስ እናቀርባለን። የፌዴራል ከፍተኛ ፍርድ ቤት አቶ ክብሮም በርሀ በዋስ እንዲፈቱ በመወሰኑ ዛሬ ከእስር ተለቀቁ። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ በዋስ እንዲወጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ የጊዜ ቀጠሮ ችሎት የወሰነው ባለፈው አርብ ዕለት ሲሆን በዛሬው ዕለት የፍርድ ቤቱ ትዕዛዝ ተፈጻሚ ሆነው አቶ ክብሮም በርሀ ከእስር ተፈተው ከቤተሰቦቻቸው ጋር ተቀላቅለዋል። ቀደም ሲል አቃቤ ሕግ በአቶ ክብሮም በርሄ ላይ ክስ እንዲመሰርት በፍርድ ቤት የአስር ቀን ቅጠሮ ተሰጥቶት የነበረ ቢሆንም አርብ ዕለት በነበረው ውሎ አቃቤ ሕግ ክስ መስርቶ ማቅረብ እንዳልቻለ ጠበቃው አቶ ወንደሰን በፍቃዱ ለአሜሪካ ድምፅ ገልጸዋል። በፖሊስ የተጠየቀው የ14 ቀን ተጨማሪ የምርመራ ጊዜም ፍርድ ቤት አልተቀበለውም። አቶ ክብረም በርሀ እና ከእሳቸው ጋር የተያያዙ አራት ሰዎች በፌዴራሉ መንግስት በሽብርተኝነት ለተፈረጀው ህወት የገንዘብ ድጋፍ በማድረግ እና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው ነሐሴ 27 ቀን 2014 ዓ.ም ፍርድ ቤት ቀርቦ የነበረ ሲሆን ተጠርጣሪዎቹ ጉዳያቸው በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት የተጀመረው ነሐሴ 25 ቀን ነበር። አቶ ክብረም በርሀ ሐምሌ አምስት ቀን የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወዳልታወቀ ቦታ መወሰዳቸውን እና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። የሶማሊያ ማዕከላዊ ከተማ የሆነችው በለድወይን ዛሬ በከፍተኛ ፍንዳታ መናወጧን የዓይን እማኞች ለቪዮኤ ተናግረዋል። ሁለት በመኪና ላይ የተጠመዱ ፈንጂዎች ላማጋ ላይ የተባለውን የአካባቢውን የመንግስት አስተዳደር ቢሮ ኢላማ አድርገው እንደነበር የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ፍንዳታውን ተከትሎ ከፍተኛ የሰው ጉዳት ሊኖር እንደሚችል በአካባቢው የሚገኙ ምንጮች ተናግረዋል። ላማጋ ላይ የተባለው የአስተዳደር ማዕከል የሂራን ክልል አገረገዥን ጨምሮ ሌሎች ባለስልጣናት ቢሮን እንደያዘ ታውቋል። በለደወይን ከሶማሊያ 337 ኪሎ ሜትር ላይ የምትገኝ ሲሆን በቅርቡ የአካባቢ ነዋሪዎችና ባለሥልጣናት ከአገሪቱ ጦር ጋር በመተባበር እና ከፍተኛ ዘመቻ በማድረግ በርካታ ቁጥር ያላቸውን መንደሮች ከአልሸባብ ቁጥጥር ነጻ አውጥተዋል። የዛሬው ፍንዳታ የተከሰተው አንድ ከፍተኛ የአልሸባብ መሪ ሀራምካ በተሰኘ ቦታ ቅዳሜ ዕለት መገደሉን የአገሪቱ መንግስት እሁድ ማምሻውን ማሳወቁን ተከትሎ ነው። የአገሪቱ ማስታወቂያ ሚኒስቴር እንዳለው ከአልሻባብ ምስራሾች አንዱ የሆነው አብዱላሂ ናዲር የተገደለው የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮቹ ጋር በመተባበር ባደረገው የተቀናጀ ጥቃት ነው። ናዲር ያለበትን ለጠቆመ ሶስት ሚሊዮን ዶላር እንደምትሸልም ዩናይትድ ስቴትስ አስታውቃ ነበር። አራምካ የተባለውና የተገደለበት አካባቢ በአልሻባብ ቁጥጥር ስር ያለ ስፍራ ሲሆን፣ ዘመቻው የአየር ጥቃትን ያካተተ ሳይሆን አይቀርም ተብሏል። በአልሻባብ ላይ የአየር ጥቃት እያካሄደ እንደሆነ የሚናገረው በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ዘግይቶ ባወጣው መግለጫ ቅዳሜ ዕለት ባደረሰው የአየር ጥቃት አንድ የአልሸባብ መሪ መግደሉንና በሲቪሎች ላይ ምንም ጉዳት አለመድረሱን አስታውቋል። አልሸባብ የናድሪን ግድያ ወሬ በተመለከተ ማረጋገጫም ሆነ ማስተባበያ አልሰጠም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባለፈው ሳምንት መጨረሻ መፈንቅለ መንግስት የተካሄደባቸው የቡርኪና ፋሶ መሪ ፖል ሄንሪ ዳሚባ ትናንት እሁድ ስልጣናቸውን ለመልቀቅ መስማማታቸውን የሀገሪቱ የሃይማኖት አባቶችንና የማህበረሰብ መሪዎችን ጠቅሶ ኤፍፒ ዜና ወኪል ዘግቧል። የአካባቢው የዲፕሎማሲ ምንጮች በበኩላቸው ዳሚባ ወደ ቶጎ መዲና ሎም የመሸሻቸውን ተናግረዋል ሲል የዜና ምንጩ ጨምሮ ዘግቧል። ከሁለት ቀናት በፊት በመፈንቅለ መንግሥት የተወገዱት ዳሚባ ባለፈው ጥር ወር ነበር የቀድሞ ፕሬዝዳንት ሮች ካቦሬን እንዲሁ በመፈንቅለ መንግሥት አስወግደው ሥልጣን ላይ የወጡት። ፖል ሄንሪ ዳሚባ ፍጥጫን እንዲሁም የሕይወትና የሀብት ውድመትን ለማስወገድ በፈቃዳቸው ሥልጣናቸውን ለመልቀቅ ተስማምተዋል ሲሉ የሀገሪቱ የሃይማኖት አባቶችና የማኅበረሰብ መሪዎች አስታውቀዋል። በዳሚባ እና ራሳቸውን አዲሱ መሪ አድርገው በሚቆጥሩት ሻምበል ኢብራሂም ትራኦሬ መካከል በሃይማኖት አባቶችና በማኅበረሰብ መሪዎች አማካኝነት ከተደረገ የስማ በለው ድርድር በኋላ የመጣ ውጤት መሆኑም ታውቋል። አዲሱ መሪ ትራኦሬ የአገሪቱን የመከላከያ አዛዥ ድጋፍ ማግኘታቸውንና በእስላማዊ አክራሪዎች ላይ የሚደረገውን ዘመቻ እንደሚያጠናክሩ ተናግረዋል። የቀጠናው የኢኮኖሚ ትብብር ማኅበር የሆነው ኢኮዋስ በበኩሉ በቡርኪናቤው ድራማ ተሳታፊ የሆኑት ተዋናዮች ሁሉ ልዩነታቸውን በሰላም ለመፍታት መቀበላቸውን በመልካም ተቀብለነዋል ብሏል። ዳሚባ ሥልጣናቸውን በሰላም ለመልቀቅ ሰባት ሁኔታዎችን አስቀምጠው እንደነበር የሃይማኖት አባቶችና የማኅበረሰብ መሪዎች ቡድን ገልጿል። ለእርሳቸውና ለወታደራዊ አጋሮቻቸው የደህንነት ዋስትና እንዲሁም ለኤኮዋስ ቃል የገቡትና በሁለት ዓመታት ውስጥ ወደ ሲቪል አስተዳደር መመለስን የተመለከተው ይገኙበታል ተብሏል። በቡርኪና ፋሶ ከፍተኛ ተቀባይነት ያላቸው የሃይማኖት አባቶችና የማኅበረሰብ መሪዎች አዲሱ የ34 ዓመት ዕድሜ ያላቸው መሪ ሻምበል ኢብራሂም ትራውሬ ቅድመ ሁኔታውን ተቀብለው መረጋጋት እንዲሰፍን ጥሪ አድርገዋል ብለዋል። አዲሶቹ መፈንቅለ መንግሥት አድራጊዎች አርብ ዕለት የጣሉትን የሰዓት እላፊ ገደብ አንስተው የአገሪቱን ድንበሮችንም መልሰው ከፍተዋል። ይህ በእንዲህ እንዳለ በቡርኪና ፋሶ መረጋጋት እንዲሰፍን ሩሲያ ጥሪ አድርጋለች። በቡርኪና ፋሶ ያለው ሁኔታ በአስቸኳይ ወደ መረጋጋት እንዲያመራና ስርዓት እንዲሰፍን እንሻለን ብለዋል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ። በየመን የተካሄደው የተኩስ ማቆም የጊዜ ገደቡ ባበቃበት በዚህ ወቅት የተባበሩት መንግሥታት ልዩ ልዑክ የስድስት ወሩን ተኩስ ማቆም እንደገና ለማንሰራራት እየተሯሯጡ ነው የጊዜ ገደቡ በማለቁ ጦርነት እንደገና እንዳያገረሽ ሲሰጋ የሁቲ አማጽያኑ በሳውዲ አረቢያና በዩናይትድ አረብ ኤሚሬት ላይ የሚያሰሙትን ዛቻ አባብሰዋል። ልዩ ልዑኩ ሃንስ ግሩንበርግ የተኩስ ማቆሙን እንደገና ለመተግበር የማያቋርጥ ጥረት እንደሚደረግ ተናግረዋል ሲል ኤኤፍፒ ዘግቧል። በኢራን ይደገፋሉ የሚባሉት አማጽያን በሳውዲ ከሚመራው የመንግሥት ደጋፊ ኃይል ጋር ላለፉት ሰባት ዓመታት ውጊያ ላይ ከርመው የነበረ ሲሆን በመቶ ሺህ የሚቆጠሩ ሰዎች ሲሞቱ እንደ ተመድ ከሆነ ደግሞ በዓለም አስከፊውን የሰብአዊ ቀውስ አስከትሏል። ያህያ ሳሪ የተባሉ የሁቲ ወታደራዊ ቃል አቀባይ ትናንት እሁድ በሳዑዲ እና በዩናይትድ አረብ ኤምሬት ላሉ ነዳጅ ኩባንያዎች በትዊተር ማስጠንቀቂያ ልከዋል። ሁኔታቸውን አስተካክለው ለቀው እንዲወጡ ሲሉ አስጠንቅቀዋል ቃል አቀባዩ የሳውዲ አረቢያው አልጋውራሽ ሙሐመድ ቢን ሳልማን በዘውዳዊ አዋጅ የጠቅላይ ሚኒስትርነት ማዕረግን ያጠለቁት ዩናይትድ ስቴትስ ውስጥ በተለይም በጋዜጠኛ ጀማል ካሾግጄ ግድያን በተመለከተ ከተመሰረተባቸው ክስ ከለላ ለማግኘት ነው ሲሉ ተቼዎች በመናገር ላይ ናቸው ሲል የኤኤፍፒ ዜና ወኪል ዘግቧል። የአልጋ ወራሹ አዲስ ተጨማሪ ማዕረግ የታወጀው የፕሬዝደንት ጆ ባይደንን አስተዳደር አልጋ ወራሹ የአለመከሰስ መብት ይኖራቸው እንደው እየመከረ ባለበት ወቅት ነው የአልጋ ወራሹ የጠቅላይ ሚኒስትርነት ማዕረግ ከመታወጁ በፊት አንድ የአሜሪካ ፍርድ ቤት ዳኛ ያለመከሰስ መብታቸውን በተመለከተ ከሳሾች የጽሑፍ ጥያቄያቸውን እስከ ዛሬ ሰኞ ድረስ እንዲያቀርቡ ጠይቀው የነበረ ቢሆንም የባይደን አስተዳደር ቢን ሳልማን የያዙትን አዲስ ማዕረግ በመጥቀስ መልስ ለመስጠት የ45 ቀናት ጊዜ እንዲሰጠው መጠየቁን ኤፍፒ የፍርድ ቤት ሰነዶች ማየቱን በመጥቀስ ዘግቧል። በዓለም ታላቅ የድፍድፍ ነዳጅ አምራች ሀገር ዲፋክቶ መሪ የሆኑት የ37 ዓመቱ አልጋ ወራሽና ጠቅላይ ሚኒስትር በአሜሪካ በርካታ ክሶች ተከፍቶባቸዋል። ከነዚህም ዋናው በጋዜጠኛ ጀማል ካሾግጂ ላይ በቱርክ ኢስታንቡል በሀገራቸው ኤምባሲ ውስጥ የተፈጸመውን ግድያ የተመለከተው ነው። በዚህም ለጊዜው ከምዕራቡ ዓለም መገለል ገጥሟቸው ነበር። በሳውዲ አረቢያ የስልጣን ጫፍ ላይ በመቀመጣቸው ያለመከሰስ መብት ይገባቸዋል ሲሉ ጠበቃቸው ተናግረዋል። የሰብአዊ መብት አቀንቃኞችና የመንግስት ተቺዎች እንደሚሉት ግን አልጋውራሹ ጠቅላይ ሚኒስትር መባላቸው ከመከሰስ ነፃ ለመሆንና የሕግ ከለላን ለማግኘት የሚደረግ ዓይን ያወጣ ሙከራ ነው። በመጨረሻም አድማጮች በኢራን የአንዲት ወጣት በፖሊስ እጅ ሳለች መሞትን ተከትሎ በሀገሪቱ የተቀጣጠለው ተቃውሞ የተራ ኢራናውያን ተግባር ሳይሆን የዩናይትድ ስቴትስ እና የእስራኤል እቅድ ነው ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ሁለቱን አገሮች ወንጅለዋል። ሶስተኛ ሳምንቱን የያዘው ተቃውሞ ከጸጥታ ኃይሎች ብርቱ መልስ ገጥሞታል። መንግስት 14 ሞተው 1500 የሚሆኑት በቁጥጥር ስር እንደዋሉ ሲገልጽ፣ የመብት ተሟጓቾች ግን ቢያንስ 130 መሞታቸውንና በሺዎች የሚቆጠሩ እንደተያያዙ ይገልጻሉ ሲል አሶሲኤትድ ፕሬስ ዘግቧል። የ22 ዓመቷ ወጣት ማሻ አሚኒ መሞት አሳዛኝ ክስተት ነው ያሉት ካሚኒ በሁኔታው ልባቸው እንደተሰበረ ተናግረዋል። የኢራን የሥነ ምግባር አስከባሪ ፖሊስ አለባበስሽ ስርዓትን የተከተለ አይደለም በሚል በቁጥጥር ስር ከዋላት በኋላ ራሷን በመሳቷ ወደ ሆስፒታል ተወስዳ ነበር። ከሦስት ቀናት በኋላም ሕይወቷ ሊያልፍ ይችሏል። መንግሥት ወጣቷ በልብ ድካም እንደሞተች ይናገራል። ወላጆቿ ግን ያንን ውድቅ በማድረግ ማሻ ምንም አይነት የልብ ችግር እንደሌለባት ተናግረው በተፈጸመባት ድብደባ እንደሞተች ይገልጻሉ። ለዚህም ኃላፊነት እንዲወሰድ ይጠይቃሉ። ኢራን በተቃዋሚዎች ላይ የምታደርገውን የኃይል ምላሽ በማውገዝ በበርካታ ሀገራት በሺህ የሚቆጠሩ ሰዎች ትናንት እሁድ ሰላማዊ ሰልፍ አድርገዋል። ማሻ አሁን በሕይወት የሌለችው ጨካኙ ሥርዓት ሕይወቷን ስለነጠቀ ነው። ይህም የሆነው የምትለብሰውንና የማትለብሰውን ልብስ የመምረጥ ውሳኔን የራሷ በማድረጓ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉዳዩ ላይ በሰጡት አስተያየት ተናግረዋል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ አራት ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 23 2015 ዓ ም አስተናጋጃችሁ አሉላ ከብድ ነኝ። የምስልና ድምፅ አቀናባሪያችን ግርማ ደገፋ ነው። የዕለቱ ዋና አዘጋጅ ቆንጅታየ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ ቀጥታ የስቱዲዮ አቀናባሪያችን ራብ ማክሊን ነው። ወደ ዕለቱ አብር እስከ ማለፋችን ያስቀድሞ ታዲያ ቆየት ብለው ከሚሰሙት ድምፆች አንዱን ለቅምሻ እንበል። ምንም ችግር የለብለናነሽ ነው የሚልኝ እና ደህና ለምን አልሄድም ደህና ቃል ወይ ጭንቀት ነበረ። በዛ ላይ ደግሞ ጎረቤቶች የሚያውቁ ሰዎች መተት እኮ ነው ምናምን እኮ ነው ስለ እና ሐኪም ቤት አትሂጂ ሐኪም ቤት መተት አያደለ ምናምን ስለሚል በጣም ወይዘሮ ክብራ ከበደ ናቸው። ፓርኪሰንስ የተባለ የህመም አይነት ታማሚ ናቸው። በተጨማሪም ይህን እንቅስቃሴና ንግግርን ጨምሮ መሠረታዊ የሰውነት እንቅስቃሴዎችን የሚያውቅ እጅግ ለበረታ ህመም የሚዳርግ ሌሎች የተጋለጡበትን ሁኔታ የሚረዳ የበጎ አድራጎት ተቋምም ይመራሉ። በዛሬው የጤና ፕሮግራማችን እንግዳችን ናቸው። ሁለተኛው አጋማሽ ይመለሳሉ አድማጮች። አሁን በቀጥታ ወደ ዕለቱ አቢር እዝ ህወሓት ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰራዊታቸው በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዛወረ ነው ብለዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፈቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደውን ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ባለው ሳቢያ ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጡ ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ከተማና የአካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረው፣ አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ስለ ጦርነቱ በሰላማዊ መፍትሄ ለማፈላለግ የምታደርገው ጥረት በመቀጠል የአፍሪካ ቀንድ ልኡኳን ከዛሬ ጀምሮ በድጋሚ ወደ ቀጣናው እንዲሁም ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልኡኩ ሀመር ከዛሬ መስከረም 23 አንስቶ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክቷል። ኬኔዲ አባተ ሁሉንም ይዟል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካል ባወጣው መግለጫ ወቅታዊ ሁኔታዎችን ከግምት በማስገባት በትብብር ለሚፈጸምብን ወረራ አስተማማኝ ምላሽ ለመስጠት ስልታዊ የቦታ ለውጦችን ማድረግ ተገቢ ሆኖ አግኝተናል ብሏል። በዚህም መሰረት በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጦችን አድርገናል ሲልም አክሏል። ህወሓት ትናንት መስከረም 22 ባወጣው በዚህ መግለጫው የትግራይ ኃይሎች ባለፉት ሶስት ቀናት ይህን ውሳኔ ሲተገብሩት ነበር ያለ ሲሆን ሲሆን ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው በማለትም አብራርቷል። በመቀጠልም በዚህ ግንባር ቀጣይ የማጥቃት ሙከራ የሚደረግ ከሆነ በማንኛውም ጊዜና በየትኛው አቅጣጫ ተመልሰን ልንገባ እንችላለን ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ለአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን በጦርነት ቀጣናዎች የሚኖሩ ግለሰቦች የህወሓት ኃይሎች ከአካባቢው እንደወጡ ተናግረዋል። ያነጋገርናቸው ግለሰቦች የተለያዩ አስተያየቶችን የሰጡን ሲሆን አንድ የቆቦ ከተማ ነዋሪ በትናንትናው እለት በጎብዬ አካባቢ ከፍተኛ ጦርነት እንደነበረ ተናግረው የህዋት ኃይሎች ጎብዬን ጨምሮ ከቆቦና አካባቢው ወጥተዋል ብለዋል። ለሊቱ ወጥተው እነሱ ያው ሰውም አላመነም ነበር። ከነጋ ፋኖ ሲገቡ ብቻ ነው ያመነው ሰው። ያው በነበረውም ጦርነት ትናንትና፣ በኋላው ትናንትና ጎብዬ ላይ ከባድ ጦርነት ነበረ። ከዛ ያው ወጥተዋል ሌላ አስተያየት ሰጭ ደግሞ የህወሓት ኃይሎች ከቆቦ አካባቢ ቢወጡም በቅርብ ርቀት ግን ጦርነት መቀጠሉን ተናግረዋል። አሁንም እኛ ቆቦ በገባንበት ሳት- ጮሜ በር አካባቢ በሚባለው ቦታ ዋጃ ጥሙ ጋር ጦርነት ነበረ። እኔ እንግዲህ ዞሮ የሰማውን ዓይን ያየውን ነው መናገር የምችለው። አሁን ያለው ውጊያ ከሆነ እዛ ጋር ለምን ሬሳ ኖረ? ለምን ንብረቶች ወደሙ? ዛሬም አለቀው ዘር ላይ ያለኛ ጦርነት ነው ያለው። እኛ ተቆቦ ሆነን ማለት ነው፣ ሰባት ኪሎ ሜትር ምናምን አካባቢ ነው። እንግዲህ ከቆቦ የጦርነት ቀጠና በሆኑት የሰሜን ወሎ ዞን አካባቢዎች የስልክ ኔትወርክ እጅግ ደካማ በመሆኑ ምክንያት ከስፍራው ተጨማሪ አስተያየት ሰጪዎችን ማግኘት ባንችልም ጦርነቱን በመሸሽ ከአራዱና ከጎብዬ አካባቢዎች ተፈናቅለው በወልዲያ እንደሚገኙ የነገሩን አስተያየት ሰጪዎች የህወሓት ኃይሎች ከእነዚህ አካባቢዎች መውጣታቸውን ተራራማ አካባቢ በመሄድ ስልክ ደወሉልን ካሉ ቤተሰቦቻቸው ማረጋገጥ መስጠታቸውን ይገልጻሉ። የመጣሁት አራዱም ዜሮ ስምንት ይባላል ከአራዱም ወደዛ ሆርማት ነው ቤት ያው አንዳንድ መረጃ እንግዲህ አይጠፋም፣ እየደወሉልን ነው ከአራዱም ደውለውልና ማታ ከምሽቱ ስድስት ሰዓት አካባቢ አወቃቸውን መርሳቸውን ሁሉም ነገር እየጫነው መጡ ባገኘነው ዛ ያገኘነው ነው ደወሉልን ከዞ ብሎ ያለ ሁሉ ወጡ ሰው ምናምን እያሉ እየደወሉ ብዙ ነው እንግዲህ ከወደዛ መደሰር ለማንኛውም ያው ጠራ ጉዳይ ይኖራል እያለ ያው ሰራዊቱ ውስጥ ወብየናልሆ ሰሮቢ ስጓል አሁን እንደው ሰላም ነው ይላሉ። እየሄዱ ነው እየተባለ ነው አሁን እየሄዱ ነው ምናምን አሉ። ጎብዬ ሙሉ በሙሉ ተለቋል አሉ። የሰሜን ኢትዮጵያው ጦርነት ነሐሴ አስራ ስምንት ሁለት ሺ አስራ አራት አመተ ምህረት ዳግም ባገረሸበት ሰሞን ፌዴራል መንግስት በሰጠው መግለጫ በሰሜን ወሎ ዞን የህወሀትን ጥቃት በብቃት እየተከላከልኩ ነው ማለቱ ይታወሳል። በምስራቅ አማራ በኩል በቆቦና አካባቢው ህወሀት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባሰበው መንገድ አልሄደም መንግስት በመግለጫው አስታውቋል። ጥቃት በመፈጸም ጦርነቱን ዳግም የቀሰቀሰው ፌዴራል መንግስት ነው ያለው ህወሀት ከዚህ ቀደም በነበረው ጦርነትም ለሰላም እድል ለመስጠት በሚል ተዋጊዎቼን በራሴ ፈቃድ ከአማራና ከአፋር ክልሎች አስወጥቻለሁ ቢልም፣ መንግስት ግን ህወሀት ጦሩን ያስወጣው ተሸንፎ ነው ማለቱ የሚታወስ ነው። የአፋር ሰብአዊ መብቶች ድርጅት ፕሬዝደንት መሆናቸውን የነገሩን ገአስ መሐመድ ከቤልጅየም ብራሰልስ በሰጡን አስተያየት ደግሞ በአፋር ክልልም አንዳንድ አካባቢዎች ጦርነት እየተካሄደ ይገኛል ብለዋል። ያን ወረዳንና እንዲሁም ደግሞ ወቅ ተብሎ የሚጠራ አካባቢውን እዛ ቦታ ላይ ያሉ ላለፉት አራት ቀናቶች ጦርነቶች ሲደረጉባቸው ነበር። እስካሁንም በፎክሻ በኩል የተወሰኑ ቦታዎችን በእነሱ ቁጥጥር ስር የሚገኙ ቦታዎች አሉ። እንደው ለሰላም የሚፈለግ ቢሆን ኖሮ እነዚህን ሁሉ ቦታዎች መልቀቅ አለባቸው። በሌላ በኩል ደግሞ በበረሃሌ በኩል አሰዳ ተብሎ በሚጠራ አካባቢ፣ ቡሮ ተብሎ በሚጠራ አካባቢ ላይ ከፍተኛ የሆነ ጦርነት እያከናወኑ እንዳለ ነው የምንሰማው። ስለዚህ በሰው ላይ ደረሰ ያለው ጉዳት የሚያሳዝን ነው። ሴቶች፣ ህጻናቶች የጉዳቱ ሰለባ ሆኗል። ህወሀት በትናንቱ መግለጫው በአፋር ክልል በኩል ስላለው የጦርነት ሁኔታ ያለው ነገር የለም። ሆኖም የህወሀት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተር ገጻቸው ባሰፈሩት ጽሁፍ ኤርትራ የትግራይን ክልል ለመውጋት በአፋር ክልል በበርሃሌ በኩል አምስት ክፍለ ጦር አሰልፋለች ያሉ ሲሆን በዚህ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሀት ኃይሎች በተሳካ ሁኔታ አምክነዋል ብለዋል። ይህን የአቶ ጌታቸውን ክስ በተመለከተ ከኤርትራም ይሁን ከኢትዮጵያ መንግስት በኩል የተሰጠ ምላሽ ግን የለም። በግጭቱ ውስጥ ያሉ ሁሉም ወገኖች ወታደራዊ እንቅስቃሴዎችን እንዲያቆሙ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ተደጋጋሚ ጥሪ ማቅረባቸው ይታወቃል። ዩናይትድ ስቴትስ ለግጭቱ ሰላማዊ መፍትሄ ለማምጣትና በአፍሪካ ህብረት የሚደረገውን ዲፕሎማሲያዊ ጥረት ለመደገፍ በአፍሪካ ቀንድ ከፍተኛ ልዑኳ በኩል የተለያዩ ተግባራትን ብታከናውንም እስካሁን ለግጭቱ እልባት ማምጣት አልተቻለም። ለዚህ ደግሞ ምክንያቱ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀ ልዩ ልዑክ ማይክ ሀመር በቅርቡ ተናግረዋል። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ ም ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉት ማይክ ሀመር ለዚሁ ጉዳይ በድጋሚ ከዛሬ ጀምሮ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ልዩ ልዑኩ ሀመር ከዛሬ መስከረም 23 ጀምሮ እስከ ጥቅምት 8 ለ15 ቀናት በሶስቱ ሀገራት የሚያደርጉት ጉብኝት በሰሜን ኢትዮጵያ ያለው ጦርነት በአስቸኳይ ላይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል መስሪያ ቤቱ በመግለጫው። በናይሮቢ፣ በፕሪቶሪያና በአዲስ አበባ ከየሀገራቱ መንግስታት ባለስልጣናትና ከዓለም አቀፍ ድርጅቶች ተወካዮች፣ እንዲሁም በሰብአዊ አገልግሎት ላይ ከተሰማሩ አካላት ጋር የአፍሪካ ህብረት የሰላም ሂደትን መደገፍ በሚቻልበት ጉዳይና ተያያዥ የሰላም ጥረቶች ዙሪያ እንደሚወያዩም ተገልጿል። ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ከማፈላለግ በተጨማሪ በ በህዳሴ ግድብ ዙሪያ ያለው ውዝግብ በአፍሪካ ህብረት ጥላ ስር እልባት እንዲያገኝ የሚደረገውን ጥረት መደገፍ በሚቻልበት ጉዳይ ላይም ማይካመር ከሚመለከታቸው ጋር ይመክራሉ ብሏል። የውጭ ጉዳይ ሚኒስቴር በመግለጫው ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች ወደ መጽሔቱ ዝርዝሮች እንዘልቃለን። ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጠበቃቸው አቶ በሙሉ ታደሰ ለአሜሪካ ድምፅ በሰጡት አስተያየት ፖሊስ ከባንክና ከብሔራዊ መረጃ ደህንነት አገልግሎት ተጨማሪ መረጃ ያስፈልገኛል ሲል የ14 ቀን ጊዜ ቢጠይቅም ፍርድ ቤቱ ግን የሰጠው የሰባት ቀን ቀጠሮ መሆኑን ገልጠዋል። መስከረም 11 በቁጥጥር ስር መዋላቸው የተገለጸው አቶ ዘመነ ካሴ ለመጀመሪያ ጊዜ ፍርድ ቤት የቀረቡት ከአስር ቀናት በፊት ነበር። አስቴር ምስጋናው ተከታዩን አድርሳናለች። ፍርድ ቤት በአቶ ዘመነ ካሴ ላይ ተጨማሪ ምርመራ ለማካሄድ ከተጠየቀው የ14 ቀናት ጊዜ ሰባቱን የፈቀደው ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ እንዳብራሩት ፖሊስ አቶ ዘመነን በተለያዩ ወንጀሎች እንደጠረጠራቸው ለፍርድ ቤት አስረድቷል። የታጠቁ ቡድኖችን በህቡ በማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ አቶ ዘመነ ተጠረጠሩባቸው ያሏቸው ወንጀሎች ለፍርድ ቤት መዘርዘሩን አቶ በሙሉ ጠቅሰዋል። ፖሊስ ነው የሚለው በአጠቃላይ ለዛሬም የጊዜ ቀጠሮ መጠየቂያ አድርጎ ካቀረቡ ላይ መመልከት እንደምንችለው የህገ መንግስት ስልጣን ተግባራዊነት ማሰናከል፣ ህቡ የሆኑ ማህበሮች ወይም መሳሪያ የታጠቁ ቡድኖችን ማደራጀት፣ ወንጀል እንዲፈጸም በአደባባይ በመቀስቀስ በመንግስት ላይ እንዲነሳ ማድረግ፣ የተንኮል ድርጊቶች ኬላዎችን አቋቁሟል በሚል ነው ፍርድ ቤት የጊዜ ቀጠሮውን እንዲሰጡ የጠየቀ አቶ ዘመነ ካሴ መቀመጫውን በጎረቤት ኤርትራ አድርጎ በቀድሞው የኢትዮጵያ መንግስት ላይ የትጥቅ ትግል ያካሄደው የአርበኞች ግንቦት ሰባት ንቅናቄ አባል ሆነው ቆይተዋል። እሳቸውና ሌሎች አጋሮቻቸው ወደ ኢትዮጵያ የተመለሱትም በ2010 የተከሰተውን የመንግስት ለውጥ ተከትሎ ነው። የአማራ ክልል ፖሊስ ከሁለት ሳምንታት በፊት በሰጠው መግለጫ አቶ ዘመነ ካሴ መስከረም 11 በቁጥጥር ስር መዋላቸውን ከመግለጽ ውጭ አላብራራም በዛሬው የፍርድ ቤት ውሎ ፖሊስ ምርመራዬን አልጨረስኩም በማለት ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው መጠየቁን ጠበቃ በሙሉ ታደሰ ከችሎቱ በኋላ ለአሜሪካ ድምፅ ተናግረዋል ፖሊስ ለምርመራ የላኳቸው ሰዎች አሉ እነዚም ምርመራ እያጣሩ ነው ሌላም ከተቋማት ከብሔራዊ ደህንነት ማስረጃዎችን አመጣለሁ ከባንኮች ማስረጃዎችን አመጣለሁ በሚል አቅርቧል ከእነዚህ ማስረጃዎች ተነስቼ ተጨማሪ ቃል እቀበላለሁ በሚል ነው ጊዜ አስፈልጎኛል እና ያስራ ቀን ጊዜ ሊሰጠኝ ይገባል በሚል ያቀረበው፣ እኛ ደግሞ የጊዜ ቀጠሮ ሊሰጥ አይገባም የምንልባቸውን ምክንያቶች አቅርበናል። ከእነዚህ ምክንያቶች መካከል ምርመራው የሰነድ ማስረጃዎች ይመጣሉ የተባሉ ከመንግስት ተቋም ስለሆነ ተጠርጣሪዎች በዋስ ቢወጡ እነዚህን የሰነድ ማስረጃዎች ሊያጠፉ የሚችሉ አይደለም። የሰው ምስክሮችንም በተሰጠው የአስር ቀን ጊዜ ውስጥ ማጠናቀቅ ይችል ነበር። ስለዚህ የተጠየቀው የጊዜ ቀጠሮ ሊሰጣ ይገባ በሚል ክርክር ተደርጎበት ፍርድ ቤቱ የግራ ቀኛችን ክርክር ሰምቶ ፍርድ ቤቱ አስፈላጊ ነው እያለውን የሰባት ቀን ጊዜ ቀጠሮ ሰጥቷል። ግራ ቀኙን ያደመጠው የባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ፖሊስ ከተጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ ሰባት ቀናት በመፍቀድ ፖሊስ መረጃውን አጠናክሮ እንዲመጣ ለጥቅምት አንድ ቀን ትዕዛዝ ሰጥቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። አድማጮች፣ ተከታዩ ርዕስ ደግሞ የ2014 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30 2015 ዓ ም ለመጀመሪያ ጊዜ በዩኒቨርስቲ ቅጥር ግቢ ውስጥ እንደሚሰጥ ትምህርት ሚኒስቴር አስታወቀ። የመልቀቂያ ፈተናው ለመጀመሪያ ጊዜ ከትምህርት ቤቶች ውጭ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ የተፈለገው የፈተና ስርዓቱን ደህንነት ለመጠበቅ እንደሆነ የሚኒስትር መስሪያ ቤቱ በሰጠው መግለጫ አመልክቷል። ይህን ለማድረግ ትምህርት ሚኒስቴር ተጨማሪ የአንድ ቢሊዮን ብር ያህል እንደሚያወጣም ተገልጧል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛት 9760 ሲሆን በአገሪቱ ውስጥ ባሉ አለመረጋጋት ሳቢያ ከትግራይ ውጭ ካሉ ክልሎች 56000 ተማሪዎች ለፈተና እንደማይቀመጡም ተገልጠዋል። ገብረ ሚካኤል ገብረ መድህን ከአዲስ አበባ ተከታዩን አድርሰናል። እስከ ዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል። አንደኛ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነፃ ሆኖ ተማሪዎች ውጤት የሚገኘው በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁና ሁለተኛ ደግሞ ከሀሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተማማንነት እንዲያድግ ለማድረግ ነው። እስካሁን በተሰሩት የቅድመ ዝግጅት ስራዎች የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል። የ2014 ዓ ም ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት 2 ቀን 2015 ዓ ም ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅምት 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12ና 13 ወደ የመጡበት አካባቢ ይመለሳሉ። የ2014 ዓ ም ብሔራዊ የመልቀቂያ ፈተናን የሚወስዱት 976000 ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጭ ባሉ ክልሎች የሚገኙ 56 ሺህ ተማሪዎች ለፈተና እንደማይቀመጡም ሚኒስትሩ ገልጿል። በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም? ኦር አይወስዱም በዚህ ዓመት የተባለው፣ ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ በማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ኢፍኖት በአንደኛው በሁለተኛው ዙር ይፈተናሉ። ሐምሳ ስድስት ሺህ አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኚህን ሁለተኛ እነኚህን ተማሪዎችና ድንገትም እንዲህ በጸጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃለ። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያኔ ያንን ሁለተኛውን ፈተና ይወስዳሉ። እነኚህ በጸጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶች እና በመንግስት ጥበቃ ላይ ያሉ እሱን በምንሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ወረዲ ተጀምሯል። ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር አንድ ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑን ጠቅሰዋል። ጦርነት ሁኔታ ላይ ያለ ነው። ያ አገሪቱ የፊስካል እንትን ላይ ያመጣውን ጫና ይታወቃል። ከዛ አንጻር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው አንድ ቢሊዮን አካባቢ ተጨማሪ ቢደርስ ነው የሚደርስም፣ ያን ያህልም የሚደርስ የሚደርስ አይመስለኝም። ተጨማሪ ወጪ ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርተዋል። ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል፣ ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትን ሰዎች ከመመልመል ከዩኒቨርሲቲዎች ከምን ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳያወጡ አንድ ቦታ ሆነው ብቻ እንዲዘጋጅ እና ከዛ በኋላ ያ ፈተና የተዘጋጅባቸውን ማቴሪያሎች እዛው ትተው ተፈትሸው የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ፣ በፌዴራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ በከፍተኛ ጥንቃቄ እና ጥበቃ የተደረገ ቅድም እንዳል ነው ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ በማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ነው። ሶ እዛ ጋ ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል። በፈተናው ወቅት የፈተና ደንብን የጣስና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። አድማጮች በተከታዩ የሬቻ በዓል ዝግጅት የተመለከተ ዘገባ ደግሞ ወደ ቢሾፍት ይሆናል የምናቀ ነው። የሬቻ በዓል ትላንት እሁድ በቢሾፍቱ ከተማ ተከብሮ ውሏል። ከዋናው ፍጥነት መንገድ ወደ ከተማው የሚወስዱ አውራ ጎዳናዎች ለሕዝብ ተሽከርካሪዎች ዝግ መደረጋቸው አንገላተናል ሲሉ ከአዲስ አበባ በቀጥታ የመጡ አንዳንድ ተሳታፊዎች የነገሩትን ጠቅሶ ገልሞ ዳዊት ተከታዩን አድርሶናል። ሬቻ ሆራ አርሰዲ በትልቅነቱ የሚታወቅ የሬቻ በዓል ነው። ትላንት በምስራቅ ሸዋ ቢሾፍቱ ከተማ ሲከበርም በርካቶች በሥነ ሥርዓቱ ላይ ተሳትፈዋል። ጠዋት ላይ ሀደ ሲንቄና አባገዳዎች ወደ ሆራ እርሰዴ አቅንተው ሥነ ሥርዓቱን ልክ እንደ በፊቱ አካሂደዋል። ቁጥራቸው በርካታ የሚሆኑ ሰዎችም በተለይ የአዲስ አበባውን ሆረፌንፍናን ያጠናቀው ነው ወደ ቢሾፍቱ ያመሩት። ሰለሞንና ስድስት ጓደኞቹን በዚህ በዓል ላይ ነበር ያገኘዋቸው። እኔ ሰለሞን እባላለሁ። የመጣ ነው ከአዲስ አበባ ነው ጓደኞቼ ሳሙኤል ይባላል፣ ሙልጌታ ይባላል፣ ረቢድራ ይባላል፣ አሸናፊ ጃራ። እንግዲህ አንድ ላይ ተሰባስበን እንደ ግሩፕ ነው የመጣ ነው። እንግዲህ እንደ ግሩፕ ኦሬዲ 6 ዓመት ሆኖላል፣ አንድ ላይ መምጣት ከጀመርን። እንግዲህ የዘንድሮ በዓል እንደ ባለፈው በዓላቶች ደስ የሚል በዓል ወይም ደሞ ደስ የሚል የኢሬቻ በዓል ነበር ያሳለፍ ነው። እንግዲህ ወደ ቢሾፍቱ ከመጣን በኋላ ደግሞ እንግዲህ ያው ማታ እዚህ እየተዝናናን እየጨፈርን ከሰዎች ጋር እየተዋወቅን ያለውን ነገር የሌሎች ወዳጆቻችንን በዓል ሼር እያደረግን ነው አብረን የቀየነው። እንግዲህ ያለው ነገር ጥሩ ነው እስካሁን ባለው ነገር። አቶ ግርማ እያለውም ከአዲስ አበባ ነው የመጡት በጣም ጥሩ ሁኔታ ነው። ደስ ብሎ ሰው በአንድ አይነት ልብሱን ለብሶ በአገሩ ባህል ደግሞ ደንብ በጣም ስርዓቱን ጠብቆ ሁሉም ነገር አንድ አይነት ልብስ ለብሶ በየአይነቱ እንዱ ለብሶ የሚመጣው በጣም ደስ ይላል። ውበቱም ዳማሙም ጥሩ ነው። በጣም ከበፊቱ አይገናኝም። በጣም ደስ ይላል። ሰውም ፍቅር አለው። በጣም ደስ ይላል። ሰው ተስማምቶ ነው። ምንም ቅርም ነገር የለም። ዓመታዊው የእሬቻ በዓል የተለያዩ አለባበሶች ጎልቶ የሚታዩበትእና ባህላዊ እሴቶች የሚንጸባረቁበት ጭምር ነው። እናም በአለባበሳቸው ለየት ብለው ራሳቸውን የሚገልጹ አገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የበዓሉ ድምቀቶች ነበሩ። ተመሳሳይ የባህል አልባሳት ለብሰው የተገኙት ወጣት ሼቱ ገዳ ቱፋና ጓደኞቹም ከአዳማ ከተማ ነበር የመጡት። የእሬቻ በዓል ለኦሮሞ ትልቅ በዓል ነው በሰላም፣ በፍቅር አብረን አንድነታችን ለማሳየት ሁሌም ተወልደን እስካደንበት ድረስ እስከዛሬ በጋራ በግሩፕ ተመሳሳይ ልብስ አንድ አይነት ልብስ ለብሰን ባህላችን እያከበርን እስከዛሬ መተናል። አሁንም አርብ ከቤታችን ወተን የፍንፍኔን ሬቻ አክብረን ዛሬ ወደ ቢሾፍቱ ሬቻ መተን እያከበርን ነው። ትላንት እሁድ በዓሉን በከተማዋ ለመታደም ወደ ቢሾፍቱ ሲገቡ የነበሩት ተሳታፊዎች ከዋና የአዳማ አዲስ አበባ ፍጥነት መንገድ ጀምሮ እስከ ከተማዋ ድረስ በእግራቸው ሲሄዱ ነበር። አዊ ሙሳ ከጓደኞቿ ጋር ነበር ከሻሸምና የመጣቸው። እንደዚህ አይነት መንገድ የመዝጋት ውሳኔዎች የበዓሉን ተሳታፊዎች ቁጥር እንዲቀንስ ሊያደርግ ይችላል ስትል ትናገራለች። በጣም በቃ ተሰቃይተን ነው እዚህ ድረስ ነው በእግራችን ማለት ነው የዚህ አሁን ስንመጣ ኩላሊቱ የሚያመው ሰው አለ። ሞር በዓሉ ደስ ብሎት የሚመጣ ሰው አለ እና ደክሞት ተሰላይቶ ይቀራል። አሁን በዚህ ካየ ለሚቀጥለው አመት ለመምጣት ይቀራል። ምክንያቱም ይሄ በዓል ማለት ብዙ ሰው የሚጠቀምበት ነው። ብዙ ሰው ይመጣል። ብዙ ሰዎች ባህላቸውን ያሳያሉ። ሁሉም ሰዎች ብሔር ብሔረሰቦች የሚታዩበት በዓል ነው እና ፍተሻው እንዳለ ሆኖ ነው። ፍተሻው ቆንጆ ነው፣ ለኛ ደህንነት ነው። ግን አሁን ስንመጣ አስራ አምስት ኪሎ ሜትር ላይ ነው መኪና አቁመን የመጣ ነው ማለት ነው። በእግራችን የመጣ ነው። ከአዲስ አበባ መጥተው ባሉን ተካፍሎ የተመለሱት አቶ ግርማም ወደ ቢሾፍቱ የሚያስገቡ መንገዶች ለህዝብ ተሽከርካሪዎች ዝግ መሆን አቅመ ደካሞችን ያላገናዘበ ስለሆነ መስተካከል አለበት ብለዋል። አሁን ከፍንፍኔ መጥቼ ወደ ሞጆ ነው አካባቢ አቆም እንትን አይረል ወዲያ ነው አቆም በቢሾፍቱ ዙራ መንገዱ ተከፍቶበት ቀረ ብሎ መኪና ቢገባል ትንሽ እንደኛ እንደኛ አቅም የሌለ ሰዎች አሁን መኪና የሚገባበት መንገድ ወደፊት መንገድ ብሰራላቸው ጥሩ ነበረ። እሱን አሁንም ይህንን የሚመለከተው ሳ መንገዱ ቢነቅልን ጥሩ ነው። ሌላው ተሳታፊዎች ያነሱት በሁራ አርሰዲ ስላለው የመሰረተ ልማት እጥረት ነው። ወጣት ሰለሞን እንዲሁም አቶ ግርማ ቢሻሻል ስለሚሉት ነገር ሲናገሩ መሰረተ ልማትም አሁን እዚህ ሲመጣ በጣም ሰው ይቆማል ይህ በጣም እንደው ደስ ይላል። የግራሩ ስር መቀመጫ ነገር ቢሰራ ሰው አርፎ የሚሄድበት ንግድ ነገር ቢደረግ አንድ ነገር የሚሸጥበት ነገር ቢኖር ጥሩ ነው። ይህንን አሁን በጣም ያስፈልጋል። ከትናንትና ዛሬ ለውጦች ይኖራሉ። የህዝቡም ቁጥር ከትናንትና ዛሬ እየጨመረ ነው። የባሉ የሚያከብር የሚታደም ህብረተሰብ ክፍልም እየጨመረ ነው ያለው። ያ ነገር ሲሆን ደግሞ የመንገድ መጨናነቅ የሰው መብዛት በመጣ ቁጥር ትንሽ ክራውድድ እየሆነን ያለው ዛሬ ትንሽ ሲያሰለቸን የነበረው የፍተሻ ጉዳይ ነው። ለምን ሆነ አንልም። ትንሽ እሱ ነው ክራውድ ሲያደርገን የነበረው እንጂ ሌላው ነገር ጥሩ ነው ባለው። ነገር ግን ያው እንደ ግሩፕ እኛ ደስተኞች ነው። የበዓሉ ተሳታፊዎች በተለይ እሬቻ የሰላምና የመተሳሰብ በዓል ነው ካሉ በኋላ ይህን እሴት ማቆየቱ የአገርን ቱሪዝም ለማሳደግ ጉልህ ሚናም እንዳለውም ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገቡ ያሰፈረው የገዳ ስርዓት አካል የሆነው የሆራ አርሰዴ የእሬቻ በዓል በተከታታይ በከፍተኛ ድምቀት ከሚከበሩት የእሬቻ በዓላት አንዱ ነው። ለአሜሪካ ድምፅ ገልሞ ዳዊት ምስራቅ ሸዋ ዞን ቢሾፍቱ ገልሞና። አመሰግናለሁ አድማጮቻችን። በዚሁ በእርቻ ጉዳይ ደግሞ ወዲህ ወደ ዋሽንግተን ዲሲ እንመጣለን። በሌላ በኩል የእርቻ በዓል ትናንት እሁድ እዚህ ዋሽንግተን ዲሲና በአካባቢው ነዋሪ የሆኑ የኦሮሞ ተወላጆች እንዲሁም ሌሎች ከዩናይት ስቴትስና ከካናዳ የመጡ ከሌሎች የዩናይት ስቴትስ ክፍሎች መሆኑ ነው ከካናዳ የመጡ ተሳታፊዎች ተከብሯል። የባሉ ተሳታፊዎች መሀል ዋሽንግተን በሚገኘው የዩናይት ስቴትስ ፕሬዚዳንት ሊንከን መታሰቢያ ሀውልት ማዶ ካለው እንዲሁም ሪፍሌክሽን ፑል በሚል መጠሪያ ከሚታወቅ ግዙፍ አንጸባራቂ ገንዳ አቅራቢያ የምስጋና ስነ ስርዓት ማከናወናቸውን ጠቅሳ ባልደረባችን የኦሮምኛ ክፍል ባልደረባችን ቱጅቤ ኩሳ አጠናቅራለች። በትላንትና ሁለት ቀኑ ሙሉ በዋሽንግተንና አካባቢው ዝናብ ሲዘንብ ቢውልም ህዝቡ በየአመቱ በሚከበረው በዚህ የሬቻ ስነ ስርዓት ላይ ከመሰብሰብና ባህላዊ ዘፈኖችን ከማሰማት ወይም ከመጫወት አልታገደም ብላለች። ከሽማግሌዎች ጸሎት በኋላ ሰዎች ተራ በተራ እርጥብ ሳርና አበባ በደንቡ መሠረት አምጥተው ሐይቁ ውስጥ ነክረው አምላክን ሲያመሰግኑና ሰላም ለሰላም በመጸለይ ልባዊ ምኞታቸውን ሲገልጹ ውለዋል ስትል አድርሳናለች። ትጅቤን እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። አሁን በቀጥታ ወደ ሁለተኛው አጋማሽ ክፍለ ጊዜ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከአርባ ሁለት መሆኑን ያመለክታል። ለዚህ ክፍል ቀዳሚው ጤና ነው። የዛሬው የጤና ፕሮግራም እንግዳችን ቀደም ብዬ በመግቢያ ያስተዋወቅኳቸው ወይዘሮ ክብራ ከበደ ናቸው። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። ይሁንና እንቅስቃሴና ንግግርን ጨምሮ ሰውነት እንደ ልብ ማዘዝ አዳጋች የሚያደርገው ለበረታ ሁከትም የሚዳርገው ለዚህ ህመም የተዳረጉ ሌሎችን ወይም የተጋለጡ ሌሎች ወገኖችን የሚረዳ የበጎ አድራጎት ድርጅት መስርተው በማገልገል ላይ ይገኛሉ። እንዲህ ያለው የህመም አይነት ሰዎችን ከእንቅስቃሴ የሚያግድና ራስንም በተለየ ሁኔታ ውስጥ እንዲያልፉ የሚያስገድድ ህመም ሳይገታቸው ሌሎችን ለመርዳት በምሳሌነት የሚሰሩትን ስራ ጨምሮ ስለ ህመሙ ሁኔታ፣ ስላለፉበት መንገድ ባልደረባችን ገብረ ሚካኤል ገብረ መድህን አወያይቷቸዋል። እንሆ የመጀመሪያውን ክፍል። ወይዘሮ ክብራ ከበደ ስለ ራስሽ የተወሰነ ነገር ንገር ንስኪ። የተወለድኩት ትግራይ ነው። ትግራይ ዘላንበሳ ካብ ጉሎ መዋዳ ወልዳ ነው እና ያደጉትም ከወንድሜ ጋር ደረሳበር ደብረብርሃን መቀለ አድግራት ገርኩ ያደኩት። መጀመሪያ ማሰግ ሰፈትኝ ዲፕሎማ ለውፅቴ ዲፕሎማ ደብረዘይት ተምሬ ሶስት ዓመት ጅመ ግብርና ከሰራ በኋላ ወደ ዓለማያ ገብቼ ሶስት ዓመት የዓለማያን ትምህርት ዓመት ድርጅት ነበር። አሁን አሁን የለም። ሶስት በሶስት ዓመት በኋላ የራሴ ስለ ህመም የያዘኝ በዚህ ይሄ ፓርኪንሰን በሚባለው ህመም መያዝሽን ያወቅሽው መቼ ነው በሁለት ሺህ ነው ያወቅሁት በፈረንጆች ምክንያቱም እዚህ ሰው ቤት ሁለት ዓመት በጣም በስቃይ እንረያለው በስቃይ ባለማወቅ ስቃይ በህመሙት ክብደት አይደለም ስላላወቅሁ መታም የሚሆን የሚነ ዶክተር አላገኘም ምንድን ነው የሆንኩት እንደናነሽ ነው የፈለጉት ምርመራ አድርገው እና በምርመራ ስለማይታው ፈርገንሰን ደም፣ ሽንት አይስረና ተስጂ ምንም ችግር የለብሽም ነው የሚለኝ። እና ለምን አልሄደም ደህና ካለ ነበር። በዛው ላይ ደግሞ ጎረቤቶች፣ ሰዎች መተት እኮ ነው ምናምን እኮ እና ቤት መተት ምናምን በጣም እና ሁለት ዓመት ላይ አሜሪካ ሄጄ ፓርኪንሰን መሆኑ ታወቀ። ው የነር ነው እንደው፣ በዚህ ህመም ከተያሽ በኋላ ምልክቶቹ ምን ይመስሉ ነበረ? ሲጀማምርሽ የነበረው ሁኔታ ምን ይመስላል? ምንድን ነው የበሽታው የህመሙ ባህሪ? የህመም ባህሪ አንደኛ መንቀሳቀስ አለመቻል ነው። ሁለተኛ እንትን ባላንስ አለመጠበቅ ነው። ሶስተኛ እንደዚህ የሚያንቀጠቀጠ ለማን ነው ፓርኪንሰን ህመምተኛ ከሌላ ህመምተኛ ጋር በፍጹም አይመሳሰልም። እያ ራሱን ነው ያለው እና ጀመረ ነው እና ላይ ይቀሰራል ነበር። በጣም ነበር የሚያምኝ። ቆይቶ በስድስት ወር ጭንቀት እና ምላስ መናገር፣ ሁሉ ነገር መጻፍ፣ ምናምን ሁሉ ነገር የማያጠቃ ቦታ የለውም ፓርኪንሰን። አሁን መጻፍ አልችልም፣ ያው እንደገና መናገርም ችግር አለብኝ። የፓርኪንሰን ህሙማን መርጃ ማዕከል አቋቁመሻል። ሀሳቡ እንዴት መጣ? መቼ ነው ያቋቋምሽው? ሀሳቡ መጣልኝ ገና ዛ አሜሪካ እያለሁ ነው ምክንያቱም እኔ በጣም ትችግር እኔ ተምድር ያለው ብያለሁ እንግዲህ እስከ ማስረት ደርሼ ማስ ነገርማ በጣም አንባቢ ነበርኩኝ ግን ስለ ፓርኪንሰን በጭራሽ አላቅም ነበር። እኔ እንኳን እስከ ማስሬት ተምድር ያላወቅሁት እነዚህ ችግረኞች ምንም ነገር የለላቸው ጊዜ የሆነ እውቀቱ የሌላቸው እንዴት አድርጎ ይችሉታል ብዬ በጣም ንጨነቅ ነበረ። ዛሁኝ እናዚህ መጥቼም ብዙ ጊዜ ይወስደብኛል። ለምሰራ አላቅም በምን እንደምረዳቸው ስለመለት በጣም ብዙ ጊዜ የወሰደብኝ አንድ አስር አመት በኋላ ግን ለምን ቤተሰቦች ገጠመ ነገር ለምን እንጀውን ነገር አይከፈትም ተበባል እሺ፣ ብዬ ይህን ድርጅት መሰረት አሁን አስር ዓመት ሆነው ማለት ነው። አስራ አንድ ዓመት ከአስራ አንድ ዓመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙች? እንዴት ነበር ሁኔታው? በሽታው ብዙ አይታወቅም ኢትዮጵያ ውስጥ ያጋጠመሽን መሰናክል እንዴት ታስታውሻለሽ አዎ ከበድ ነበር መጀመሪያ ትንሽ እንጃዎች እንጃዎች እኔን አይሶሲሴን ባል ድርጅት ነበር አማካሪ የጀመርኩት እና እነሱ አመጡልኝ ኤክስፕሪንስ መመዝገብ እንኳን አንቺ ጤነኛ አይችለም አትርከሚ ያለኝ መመዝገብ በጣም በፕሮሰስ ሲመስ ነው አትርከም እኔ ግን አስቤበታለሁ ከዛ በኋላ አይሆንልሽም አሉ እነሱ። ዝም ብዬ ጀመርኩ እና የሚደርስ ከባድ ነገር ሁሉ ከዚህ የባሰብ ይመጣል ብዬ ነበር የማስበው እና እንደምን ተወጣሁት። እሱ ደግሞ በጣም ስለሚደክመኝ የሬጅስተር የሚያደርገው ኤጀንሲ ቢሮ ስወጣ ሁሉ እያለቀስኩ ነው የምወጣ እና ሰዎች ሁሉ በጣም ስለሚጨነቁ ተለተለ ነው የሚፈጽሙ። ምክንያቱም በጣም ይደክመኛል በራስ ገንዘብ ታክስ ተኳናትር የሚሄደው ኩንትራት ዜም

አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው የመርጃ ማዕከል አላችሁ ወይስ በየቤት እየሄዳችሁ ነው የምትረዷቸው የምንረዳቸው ቤትም አብዛኛው ቤት እንሄዳለን አልጋ ላይ የያዙ ህመምተኞች ካሉ ካልሆነ መንቀሳቀስ የሚችሉ ሰዎች እኛ ቢሮ እየመጡ እና ሆቴል ተከራይተን ስልጠናዎችን የምንሰጥ ከነሳ ተከራይተን ነው የምናሰለጥናቸው እና ቢሮቸው በጣም ጥሩ በምን አይታታል ፊዚዮትራፒ ሰርቪስ መስጠት እንፈልጋለን። አሁን ቃውዚ እዚ ተቀምጠዋል በየቦታው ነው ፊዚዮትራፒ ያ ግን በየትኛው ቦታ ቦታ ስላጣን ብቻ አምስት ሰዎች ከዘጠኝ ከሰባት ቦ አምስት ሰዎች ነው ለጊዜው ለሶስት ወር የሚሰረጥ እሷን እነሱም ሳይ በትክክል ኢፌክት ሳየ ውጤት ሳየው ሌሎች ይተካል። ምክንያት ሁሉም ማዳረስ ስላለበት እና ሴንተር በጣም ችግር አለብን። ሌላው ደግሞ

ውጣት ሲል መቀየር አይቀረው እንኳን ውጡ ተብለና ስንቀየር እንደሆንተኝ መለመድ ያቀሳቸዋል አዲሱን፣ እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ደግሞ ችግር ነው። በአሁኑ ጊዜ የሚችል ልጆች ያለቸው ልጆቻቸው ያበዛቸዋል። ግን እነዚህ እንደነዚህ ይስጣል። በቃ ዝም ብሎ መሬት ላይ አንድ ቦታ አንጥፎ የሚቀመጡ ምናምን እነሱ ለምን ከምላት አይቻልም። የፓርክሳ ቆንጆ አንደኛ እግርህ ወደዛ መሄድ አለበት፣ መስግድ ሰው ሁለተኛ፣ ድምፅ አሰምተ ነው መለመን ያለብህ። ግን መለመን እንዳትችል ድምፅ የለህም እግርም የለህም ሰው አይ። ስለዚህ እንደዚህ አይነት ችግረኞች አሉ። በየቤት በቃ ዝም ብለ በየ ወይ ጸሎት ቤት ተሮሮ የሚኖርና እነሱን ሰብሰን ማኖር እንፈልጋለን፣ መጦር እንፈልጋለን። አሁን ወደ ሰባት መቶ የሚሆኑ ተረጂዎች አሉን ብለሽናል። እና ምንድን ነው እንዴት ነው የምትረዷቸው? ምንድን ነው የምትሰጧቸው? ለገብረ ሚካኤል ጥያቄ ወይዘሮ ክብራ የሚመልሱትን ጨምሮ ሁለተኛውን በሌላ ጊዜ እናቀርባለን። እንግዳውን ወይዘሮ ክብራንና ገብረ ሚካኤልን አመሰግናለሁ። አድማጮች የምሽቱ መጨረሻ ቅንብር ስፖርት ነው። ትላንት በመስከረም 22 2015 ዓ ም በተካሄደው የለንደን ማራቶን ኢትዮጵያውያን አትሌቶች በሁለቱም ፆታዎች ድል ዝርዝሩን ለንደን ያለው ዘጋቢያችን አስተዋይ መለሰ። ሌሎች ስፖርት ዜናዎችን ደግሞ እንደወትሮው ኬኔዲ አባተ ከአዲስ አበባ አጠናቅረዋል፣ እንደሚከተለው ይቀርባል። በ2022 የለንደን ማራቶን ኢትዮጵያውያን አትሌቶች ከደመናማው የለንደን አየር ስር የድል ብርሃን ፈንጥቀው ውለዋል። ከኮሮና ወረርሽኝ በኋላ ለተከታታይ ሶስት ዓመታት በሚያዝያ ወር የነበረውን የተለመደ የመወዳደሪያ ጊዜ በመተው ወደ ወርሃ ጥቅምት በተሻገረው የለንደን ማራቶን ኢትዮጵያውያን አትሌቶች በተለይ የሴቶቹ ምድብ የኢትዮጵያን ሰንደቅ ከፍ በማድረግ በአትሌቲክሱ ያላቸውን የበላይነት አረጋግጠውበታል። ከ40 ሺህ በላይ ሰዎች በተሳተፉበት የለንደኑ ማራቶን አስደናቂ ብቃቷን ያሳየችውና የውድድሩ ድምቀት የሆነችው ኢትዮጵያዊቷ የዓለም ዘርፍ የኋላው ውድድሩን ለመጨረስ 10 ኪሎ ሜትር ያህል ርቀት ሲቀራት ከመኪና ፍጥነት መቀነሻ ጋር ተጋጭታ በመውደቋ ከመሪዎቹ ቢያንስ በ25 ሜትር ልዩነት ወደኋላ ቀርታ የነበረ ቢሆንም ህመሟንና ድንጋጤዋን አሸንፋ የመሪነት ሜዳሊያዋን ማጥለቅ ችላለች። የ23 ዓመቷ አትሌት የዓለም ዘርፍ በለንደን ማራቶን ታሪክ ውድድሩን ያሸነፈች የመጀመሪያዋ በዕድሜ ትንሹ አትሌት ስትሆን 42 ኪሎ ሜትሩን ርቀት በ2 ሰዓት 17 ደቂቃ 26 ሰከንድ በመሮጥ ደግሞ በለንደን የሴቶች ማራቶን ከእንግሊዛዊቷ ፓውላ ራድክሊፍ እና ሜሪ ኬታኒ ቀጥሎ ሦስተኛውን ፈጣን ሰዓት ማስመዝገብ ችላለች። የዓለም ዘርፍ የአምና አሸናፊዋን ኬንያዊቷን ጆይሲሊን ቼኮስካይ እና የሀገሯን ልጅ መገርቱ ዓለሙን በማስከተል ነው። የመጀመሪያዋ የሆነውን የለንደንን ማራቶን ያሸነፈችው ኬንያዊቷ ጆይሲሊን ቼኮስካይ ውድድሩን ለማጠናቀቅ 2 ሰዓት ከ18 ደቂቃ 7 ሰከንድ የፈጀባት ሲሆን ሶስተኛ ደረጃን በመያዝ ያጠናቀቀችው ኢትዮጵያዊት አትሌት መገርቱ ዓለሙ 2 ሰዓት ከ18 ደቂቃ 32 ሰከንድ ፈጅቶባታል። በወንዶቹ ምድብ በአንጋፋው አትሌት ቀነኒሳ በቀለ የተመራው የኢትዮጵያ ቡድን ለአስጨራሽ ትግል ቢያደርግም የኬንያዊን አሞስኪ ፕሮቶን ፍጥነት መቋቋም ግን ሳይችል ቀርቷል። ውድድሩ ሊጠናቀቅ ወደ አምስት ኪሎ ሜትር ሲቀራው ነበር አሞስኪ ፕሮቶ የኢትዮጵያውያኑን መረብ በከፍተኛ ኃይል በመበጣጠስ ወደ መጨረሻው የአሸናፊነት መስመር ለብቻው የገሰገሰው ኬንያዊው አትሌት በፈገግታ በመታጀብ እጁን እያውለበለበ መላው ዓለም እየተከታተለው ያለውን ማራቶን በሁለት ሰዓት ከ4 ደቂቃ 39 ሰከንድ በማጠናቀቅ የአንደኝነት መንበሩን ተቆናጧል። በውድድሩ ሲጠበቁ ከነበሩት ኢትዮጵያውያን አትሌቶች መካከል የአምኖ አሸናፊ ሲሳይ ለማ ውድድሩን 2 ሰዓት 7 ደቂቃ 26 ሰከንድ በመሮጥ በሰባተኝነት ያጠናቀቀ ሲሆን የዓለማችን ብቸኛው የቤት ውስጥ ከቤት ውጪ ሀገር አቋራጭና የኦሎምፒክ ሻምፒዮን ቀነኒሳ በቀለ ከጉዳት መልስ ባደረገው በዚህ ውድድር በአምስተኛነት ደረጃ አጠናቋል። ውድድሩን ለመጨረስም የወሰደበት ጊዜ 2 ሰዓት 5 ደቂቃ ከ53 ሰከንድ ሲሆን የምን ጊዜ ምርጡ አትሌት ቀነኒሳ በቀለ ውድድሩን በሁለተኛነትና አራተኛነት ባጠናቀቁት የሀገሩ ልጆች ልዑል ገብረ ስላሴና ኪዳኔ አጥላው ተቀድሟል። አትሌት ልዑል ገብረስላሴ ውድድሩን በ2 ሰዓት ከ5 ደቂቃ ከ12 ሰከንድ ያጠናቀቀ ሲሆን ኪዳኔ አጥላው ደግሞ 2 ሰዓት ከ5 ደቂቃ 27 ሰከንድ ፈጅሶበታል። ሌላው ኢትዮጵያዊ አትሌት ብርሃኑ ለገሰ የ2022ቱን ለንደን ማራቶን በስድስተኛነት አጠናቋል። በተሽከርካሪ ወንበሮች ቅድድም በተካሄደው ውድድርም በወንዶች ስዊዘርላንዳዊው ማርሴል ህግ 1 ሰዓት ከ24 ደቂቃ 38 ሰከንድ ፍጥነት ያሸነፈ ሲሆን በሴቶች ደግሞ ሌላዋ ስዊዘርላንዳዊት ካትሪን ዴብረነር በ1 ሰዓት 38 ደቂቃ 24 ሰከንድ በማጠናቀቅ ተሽከርካሪ ወንበር ላይ ሆኖ በሚደረገው በዚህ ውድድር ከፍተኛ የተባለለትን የ29,000 ፓውንድ ሽልማት ለማግኘት ችለዋል። የ42.19 ኪሎ ሜትሩን ርቀት በ1ን ሰዓት ከ59 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ በመገስገስ የማይቻል የሚመስለውን ሪከርድ ቬና ኦስትሪያ ላይ የጨበጠው ኬንያዊው ኢሉድ ኪፕቾጌ የ2022ቱ የለንደን ማራቶን የክብር እንግዳ ነበር። ለአሜሪካ ድምፅ አስተዋይ መለሰ ነኝ ከለንደን። የ2015 ቤትኪንግ የኢትዮጵያ ፕሪምየር ሊግ አርብ ዕለት በተካሄዱ ሁለት ጨዋታዎች ተጀምሯል። ባለፉት ሁለት ዓመታት ሲካሄድ እንደነበረው በተመረጡ ከተሞች በመዘዋወር የሚደረገው የፕሪምየር ሊጉ ውድድር ባለፈው አርብ በባህር ዳር ስታዲየም ሰባት ሰዓት ላይ ወልቂጤ ከተማና አርባ ምንጭ ከተማ ባደረጉት ጨዋታ ነው የተጀመረው። ይህ ጨዋታ በወልቂጤ አንድ ለዜሮ አሸናፊነት የተጠናቀቀ ሲሆን በእለቱ ቀጥሎ በተካሄደ ሌላ ጨዋታ ደግሞ ባህር ዳር ከተማ ዘንድሮ ሊጉን የተቀላቀለውን ኢትዮ ኤሌክትሪክን ሁለት ለ አንድ አሸንፏል። በቀጣዩ ቀን ቅዳሜ ለትም እንዲሁ ሁለት ጨዋታዎች ተደርገው የአምናው ሻምፒዮን ቅዱስ ጊዮርጊስ አዲሱን አዳጊ ክለብ ኢትዮጵያ መድህንን ሰባት ለአንድ በሆነ ሰፊ ልዩነት በመርታት ጅማሮን አሳምሯል። ድሬዳዋ ከተማና ሲዳማ ቡና ደግሞ ሁለት ለሁለት በሆነ አቻ ውጤት ተለያይተዋል። ትናንት ሐዋሳ ከተማን የገጠመው ሌላው ዘንድሮ ሊጉን የተቀላቀለው ክለብ ለገጣፎ ለገዳዲ ሁለት ለአንድ በማሸነፍ ውድድሩን በድል ጀምሯል። ለገጣፎ ለገዳዲ ሊጉን ዘንድሮ ከተቀላቀሉ ሶስት ክለቦች መካከል አመ በድል የጀመረ ብቸኛው ክለብም ሆኗል። ወላይታ ዲቻና ኢትዮጵያ ቡና ደግሞ ያለምንም ግብ በአቻ ውጤት ጨዋታቸውን አጠናቀዋል። ዛሬም ቀሪ ሁለት ጨዋታዎች የተካሄዱ ሲሆን ባህር ዳር የሊጉን የአምስት ሳምንታት መርሃ ግብር ታስተናግዳለች። በኢንዶኔዥያ አንድ ስታዲየም በተፈጠረ ግርግር ቢያንስ 125 ሰዎች መሞታቸውን የሀገሪቱ መንግስት አስታወቀ። በሀገሪቱ በሚገኝ አንድ ስታዲየም ውስጥ የተካሄደ የእግር ኳስ ጨዋታ ሲጠናቀቅ በሜዳው ላይ የተፈጠረውን ብጥብጥ ለማስቆም ፖሊስ ባደረገው ጥረት በትንሹ 125 ሰዎች መሞታቸውንና ከ320 በላይ ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ባለፈው ቅዳሜ ከሰዓት በኋላ በአሬማና በፔርሴባያ ሱራባያ ክለቦች መካከል በኢንዶ ኢንዶኔዥያ ምስራቅ ጃቫ በሚገኘው ካንጁሩሃን ስታዲየም የተካሄደው ጨዋታ በጎብኚው ቡድን ፐርሴባያ ሱራባያ ሶስት ለሁለት አሸናፊነት መጠናቀቁን ተከትሎ የተፈጠረው ቀውስ ፍጻሜው አስከፊ ሆኗል። ዳኛው የመጨረሻውን ፊሽካ ከነፋ በኋላ ንዴታቸውን መቆጣጠር የተሳናቸው የባለሜዳው አሬማ ክለብ ደጋፊዎች ሜዳውን ይወሩታል። ይህን ተከትሎ ከፖሊስ ጋር ግጭት መፈጠሩንና ፖሊስ ተደጋጋሚ አስለቃሽ ጭስ መተኮሱን ሮይተርስ በስፍራው ከነበሩ እማኞች ማረጋገጡን Is that ፖሊስ ሁኔታውን ለመቆጣጠር በሚል በተኮሰው አስለቃሽ ጭስ የተደናገጡ ደጋፊዎች በስታዲየሙ በሮች ለመውጣት ሲሯሯጡ ከፍተኛ መረጋገጥና መጨናነቅ መፈጠሩን የምስራቅ ጃቫ ፖሊስ አዛዥ ኒኮ አፊንታ ለሪፖርተሮች ተናግረዋል። በዚህም ሳቢያ ቢያንስ 125 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ በተለያየ መጠን የአካል ጉዳት እንደደረሰባቸው ነው የሀገሪቱ ባለስልጣናት ያረጋገጡት። በተፈጠረው ክስተት ማዘኑን ያስታወቀው ፊፋ ፖሊስ አስለቃሽ ጭስ መጠቀም አል ነበረበትም ሲል የፖሊስን እርምጃ ተችቷል። በጉዳዩ ላይ ምርመራ እየተደረገ ሲሆን ምርመራው እስኪጠናቀቅ ድረስ የእግር ኳስ ማህበሩ በአገሪቱ ከፍተኛ ሊግና ሊግ አንድ የሚካሄዱ ሁሉንም ጨዋታዎች እንዲያግድ የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ ትዕዛዝ አስተላልፈዋል። በመጨረሻም የአፍሪካ እግር ኳስ ኮንፌዴሬሽን የ2025ቱን የአፍሪካ ዋንጫ አዘጋጅነት ከጊኒ ነጠቀ። ጊኒ እንደ ጎርጎሮሳውያኑ የ2025ቱን የአፍሪካ ዋንጫ እንድታስተናግድ የሰጣትን እድል መልሶ መንጠቁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። አርብ ዕለት ወደ ኮናክሪ ተጉዘው ከጊኒ ጊዜያዊ ፕሬዝደንት ኮሎኔል ማማዲ ዱንቦያ ጋር የተወያዩት የካፍ ፕሬዝደንት ፓትሪስ ሞሴፔ ከውይይቱ በኋላ በሰጡት መግለጫ ሀገሪቱ የአህጉሪቱን ታላቅ የእግር ኳስ ውድድር በ 2025 ለማዘጋጀት ዝግጁ አይደለችም ብለዋል። ጊኒ ለውድድሩ የሚሆን ምቹ መሰረተ ልማት እንደሌላትም ነው የካፍ ፕሬዚደንት የተናገሩት። ኬኔዲና አስተዋይና፣ አመሰግናለሁ። አድማጮች የምሽቱ ዝግጅታችንም በዚሁ ማጠናቀቂያችን ነው። በትላንቱ ማራቶን በለንደን ማራቶን ከኢትዮጵያውያኑ ከአራተኛ እስከ ሰባተኛ በያዙበት ቀን ቀነኒሳ በቀለ ያስመዘገበው ሰዓት በአርባ ዓመቱ ከሁለት ሰዓት ስድስት ደቂቃ በታች ማጠናቀቅ ልዩ ነው ማለቱን አትሌቲክስ መዝግቧል። የምሽቱን አበቃል። ነገ እንገናለን።